ጤናና አካባቢ። የቢሊየን ዛፍ ተከላ ዘመቻ ይፋ ከሆነ ዘጠኝ ዓመቱን የፊታችን ህዳር ወር ይደፍናል። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምን ሰነበታችሁ? ኢትዮጵያ ውስጥ በዘንድሮ የክረምቱ ወቅት ብቻ ሶስት ቢሊየን ችግኝ መተከሉ የሰሞኑ ዜና ነው። ችግኝ የመትከል ልማዱ አዎንታዊነት ባያነጋግርም የተተከለው የመጽደቁ ጉዳይ ግን ከጥያቄ እንደማይዘል ብዙዎች ይናገራሉ። ለዝርዝሩ አብረን እንቆይ። በጎርጎሮሳዊ 206 ዓ በናይሮቢ ኬንያ በተባበሩ መንግስታት ድርጅት የአካባቢ ተፈጥሮ ጥበቃ ጉባኤ ላይ ነበር የዛፍ ችግኝ ተከላ በዘመቻ እንዲከናወን የተወሰነው። በዓለም አቀፍ ደረጃ ዘመቻውን እንዲጀመር ያስተባበረው የዓለም እርሻና ኢንዱስትሪ ማዕከል ሲሆን ለዘመቻዊ በላይ ጠባቂነትም ኬንያዊቱ የአካባቢ ተፈጥሮ ተቆርቋሪ የሰላም ኖቤል ተሸላሚ የነበሩት ዋንጋሪ ማታይና የሞናኮ ልዑል አልበርት ተሰይመው ነበር። ዋንጋሪ ማታይ በተመሳሳይ የዘመን ቀመር በ2011 ዓ ም ከዚህ ዓለም በሞት ቢለዩም የቢሊየን ዛፍ ተከላው ዘመቻ እንቅስቃሴው በተጀመረ በሶስት ዓመቱ ገደማ ነው ኢትዮጵያ ከመቶ ሚሊየን ዛፎች በላይ በመትከል ከተወደሱት አገራት አንዷ መሆኗ የተሰማው። ያኔም አንድ ነጥብ አራት ቢሊየን ዛፎች እንደተተከሉ ነው መረጃዎች የሚያመለክቱት። ቱርክ 711 ሚሊየን፣ ሜክሲኮ ደግሞ 537 ሚሊየን ዛፎችን መትከላቸው በወቅቱ ተመዝግቧል። ቻይናን ግን የቀደማት የለም። መንግስት 260 አይነት የተለያዩ የዛፍ ችግኞችን በ11 የቻይና ክፍለ ሀገራት አስተክሏል። ያኔ በተመዘገበው መሰረት በስምንት ወራት ውስጥ 6.1 ቢሊየን ዛፎች የተከለችው ቻይናም 2.6 ቢሊየኑ በዓለም አቀፉ ዘመቻ ስም እንዲያዝላት አድርጋለች። ያም በቢሊየን ዛፍ ዘመቻው በመላው ዓለም የተተከሉትን ዛፎች ቁጥር 7.3 ቢሊየን አድርሶታል። የተባበሩ መንግስታት ድርጅት የአካባቢ ጥበቃ መርሃ ግብር በመዘገበው መሰረትም እስካሁን 14 ቢሊየን 199 ሚሊየን 126974 ዛፎች በመላው ዓለም ተተክለዋል። ለዚሁ የችግኝ ዘመቻ ከተዘጋጀው ከድርጅቱ ድረገጽ ላይም እያንዳንዱ ሀገር በየዘርፉና አመቱ ተከልኩ ያላቸውን ችግኞች ብዛት ዝርዝርም ማየት ይቻላል። የኢትዮጵያም የተለያዩ ዩኒቨርሲቲዎችንና ተቋማትን የወከሉ ስሞች እንተክላለን ብለው ቃል የገቡትና የተከሏቸው ችግኞች ብዛትም ተዘርዝሯል። ከጎርጎሮሳዊ 2007 እስከ 2013 ድረስም በዚህ ሰንጠረዥ መሰረት 1 ቢሊየን 158 ሚሊየን 820 ሺህ 648 ችግኞች መተከላቸው ተመዝግቧል። በያዝነው ዓመት የክረምት ወቅት ሶስት ቢሊዮን ችግኝ መተከሉ ደግሞ የሰሞኑ ዜና ነው የአካባቢና ደን ሚኒስቴር የደን ዘርፍ ሚኒስትር ዴታ አማካሪ ዶክተር ተፈራ መንግስቱ እንደውም ዘንድሮ ቁጥሩ ቀንሷል ነው የሚሉት ዘንድሮ እንደውም ቁጥሩ አንሷል ዘንድሮ ያነሰው ምንድን ነው አንዳንድ አካባቢዎች ዝናቡ በወቅቱ ስላልገባ እስካሁን የተተከለው ችግኝ ከአምናው ካለው ጋር ስናየው አነስተኛ ነው እንጂ ብዙ ሕዝብ ነው በየአመቱ የሚሳተፈው። ከሚሊኒየሙ በኋላ በችግኝ ተከላ ላይ የሚሳተፈው ሕዝብ በጣም ሰፊ ነው። የመንግስት መስሪያ ቤቶችም በየራሳቸው የሚያደርጉት ተከላ አለ። ህዝባዊ ተቋማት እንደዚሁ የሚያደርጉት ተከላለ ና ቁጥሩ ከአምናው ትንሽ ነው። እንደውም እኛ አገር እርሶም እንደሚያውቁት ዶክተር ተፈራ በጣም ብዙ ጊዜ ችግኝ ይተከላል። በተለይ ከ2000 ዓመተ ምህረት ወዲህ እርሶም እንደገለጹት በበርካታ ችግኝ ነው የሚተከለው። ችግኞቹን የመከታተልና የማጽደቁ ነገር ብዙ ጊዜ ጥያቄ ነው። እዚህ ቦታ ላይ በቅርበት እንደሚሰራ ባለሙያ እርሶ ምን ይላሉ? ትክክል ነው። ይሄኛው ኢትዮጵያ ከሁለት ሺህ ወዲህ በኢትዮጵያ አቆጣጠር ህብረተሰቡ በብዛት በተፈጥሮ ሀብትና በችግኝ ተከላ ስራ ላይ በስፋት እየተሳተፈ ነው። ተሳትፎውን ራሱ እንደ አንድ ቫሊዩ ልንወስደው ይገባል ብዬ አስባለሁ። ምክንያቱም ህዝብን ማሳተፍ ወደ አንድ ስራ የሚጠይቀው ኮስት አለ እና ያንን ማለፋችንና ህዝቡን ለዚህ ማነሳሳት መብቃታችን አንድ ትልቅ ለውጥ ነው ግን በዛው ልክ ውጤት ተገኝቷል የሚለው አጠያያቂ ነው። ያ ደግሞ የህዝቡ ችግር ሳይሆን በተለይ ይህንን በአግባቡ የመምራትና ቴክኒካሊ ድጋፍ የማድረግ እጥረት ስላለብን ነው። እንዲህ ያሉትን ጉዳዮች ለመከታተል ይቻል ዘንድ ኢትዮጵያ የአካባቢና ደን ሚኒስቴርን ካቋቋመች ሁለት ዓመት ሆናት። ችግኞች መተከላቸው ብቻ ሳይሆን ተከታትሎ ለማጽደቅ ሚኒስቴር መስሪያ ቤቱ በዚህ አመት አስቀድሞ የወሰዳቸው እርምጃዎች አሉ ይላሉ ዶክተር ተፈራ። በዚህ አመት አዲስ አፕሮች የተጠቀምነው ምንድን ነው ይህንን ችግር ለመቅረፍ አንደኛ እያንዳንዱ ቦታ ላይ የሚተከለው ችግኝ ለዛ ቦታ ተስማሚ መሆኑን በቅድሚያ ማረጋገጥ ከክልሎች ጋር የተነጋገርነው እና ግብረ ኃይልም አሰማርተን እየደገፍን ያለ ነው ማለት ነው። ሁለተኛ የሚተከለው ችግኝ ለምን ዓላማ እንደሚውል ዓላማ ለይቶ መትከል። ሶስተኛ ያ የተከላ ቦታ ቀጣይ የሚንከባከበው ባለቤት መኖሩን ማረጋገጥ እና ተከታታይ እንክብካቤ ማድረግ የሚሉ የጽድቀት መጠኑን ሊያሻሽሉ የሚችሉ አፕሮቾችን እንደ ሚኒስቴር መስሪያ ቤት ቀርጸን እየደገፍን ነው ያለ ነው። ለውጡ የሚቀጥለው ላይ ነው የሚታየው። ግን ይሄ ካልሆነ በስተቀር እስከ ዛሬ ያለው ሂደት ግን በውጤት ደረጃ ሲለካ በቂ እንዳልሆነ ታይቷል። ዶክተር ተፈራ እንደሚሉት ችግኞቹ በሁሉም ብሔራዊ ክልላዊ መንግስታትና በከተማ አስተዳደሮችም ጭምር በአብዛኛው በሕዝብ ተሳትፎ ነው የተተከሉት። ዘንድሮ በሀገሪቱ የተለያዩ ክፍሎች የዝናብ እጥረት መኖሩ ይነገራልና እነዚህ ተተከሉ የተባሉት ችግኞች ዛፍ እንዲሆኑ ሊደረግ የሚገባው ምን ይሆን ለሚለው ዶክተር ተፈራ የዝናብ እጥረት ያለባቸው አካባቢዎች ላይ ያው ችግኝ ተከላ አልተካሄደም። ምክንያቱም ዝናቡም ስለዘገየ ገና አሁን እየጀመረባቸው ያሉ አካባቢዎች አሉ። እነሱ እንደጀመረ እንዲካሄድ ነው እና ቀጣይ ደግሞ ውሃ እጥረት እንዳያጋጥመው በሚኖረው አማራጭ ሁሉ የተተከለው ችግኝ ውሃ እንዲያገኝ ማድረግ ነው ያለው አማራጭ። ወደፊት ይሄንን የዝናብ እጥረት እና እንደዚህ አይነት ክስተቶችን ለመቋቋም እንዲቻል ከዝርያ መረጣ ጀምሮ ስራ እንዲሰራ እንደ ስትራቴጂ አስቀምጠን እየሰራን ያለ ነው። ግን አሁን ባለው ችግር ያለን አማራጭ ካሉን ዝርያዎች ውስጥ የተሻለ ውሃን እጥረት የሚቋቋም መርጦ መትከል፣ ከተተከለ በኋላ ደግሞ እርጥበት እንዲያገኝ የተለያዩ ስራዎችን መስራት። ለምሳሌ አሁን ያለውን ሞይስቸር እዛው ማሳው ላይ ብዙ እንዲቆይ የኮንሰርቬሽን ስራዎችን መስራት ሰፕሊመንታል የሆነ የውሃ ሰፕላይም ክሪቲካል በሆኑ ደረቅ ወራቶች ላይ እንዲያገኝ ማድረግ እንዲህ እንዲ አይነት አማራጮችን ይዘን እየተንቀሳቀስ ነው። ግን እርስዎ ሶስት ቢሊየን እንደውም በዘንድሮ አመት አንሷል ነው ያሉት። እኔ ግን ስሰማው በጣም ነው ያስገረመኝ። ሶስት ቢሊየን በጣም ብዙ ነው። እና ምን ያህሉ እንደው ለውጤት ይበቃል ብሎ መገመት ይቻላል? ክሊር እንዲሆንልሽ በየአመቱ ከሚተክለው አንጻር የዘንድሮ አነስተኛ ነው በሪፖርት እስከዛሬ ከሚቀርበው አንጻር ሲባል ማለት ነው። ያ ማለት ግን ይሄ እስከዛሬ የተተክለውም የዚህ አመቱም ሁሉም ይጸድቃል ማለት አይደለም። የጽድቀት መጠኑ አጥጋቢ አይደለም፣ ውጤቱ አጥጋቢ አይደለም ያልኩሽ ቅድም እሱ ነው። በቁጥሩ ልክ አይደለም ለውጡ ያለው ያ ደግሞ የተለያዩ ቴክኒካል ችግሮችም ስላሉበት ነው። የሚቀጥለው ተከላ የዚህ አመትን ጨምሮ ተጨማሪ ስራዎች እንዲሰሩ እያደረግን ነው ያለ ነው። በዛ ምክንያት ነው። ግን ይሄንን የመጽደቁን ሁኔታ የሚከታተሉት የመንግስት አካላት ናቸው ወይስ ለህብረተሰቡ ነው ኃላፊነቱ የሚሰጠው ምንድን ነው? እስከ ዛሬ ኃላፊነቱ ያው የህብረተሰቡ ነው። ግን ህብረተሰቡ ሲባል ደግሞ አንዳንዴ የራሱ ችግር አለው። ምንድን ነው የጋራ ሀብት እና የጋራ ኃላፊነት ለዚህ ህብረተሰብ ይሄ ኃላፊነት ተሰጥቶታል ተብሎ ዲፋይን ካልሆነ በልቁ ዝም ብሎ ህብረተሰብ ሰፊ ነው፣ የሚታወቅ ችግር አለው። እንደዛ መልቀቅ እና ዘንድሮ እያደረግን ያለ ነው እያንዳንዱ የተከላ ቦታ ባለቤት ይኑረው። ባለቤት ስንል ግለሰብ ሳይሆን ጎጥ ሊሆን ይችላል ወይ ቀበሌ ሊሆን ይችላል ወይም ግለሰብም ሊሆን ይችላል። ዞሮ ዞሮ ግን በተለያየ ደረጃ ባለቤት እንዲኖረው መደረግ አለበት የሚል አቋም ነው ያለ። ችግኞች እንደሚተከሉት ብዛት አለመጽደቃቸው የሚያሳስባቸው በርካቶች ናቸው። ዛፎች ከተተከሉ ጸድቀው ለውጤት መብቃት እንዳለባቸው እናምናለን፣ ያለን ጤና ግንፍሌና ቀበናንና ጽዳ የተሰኘው ማህበር ኃላፊ ደሳላኝ ፍሬው። ዘንድሮ ከአራት መቶ እስከ አምስት መቶ የሚደርሱ ችግኞችን የተከሉት በተመረጡና የተወሰኑ ቦታዎች እንዲሁም በግለሰቦች ኃላፊነት መሆኑን ገልጾልናል። እንግዲህ ምንድን ነው አሁን ይህንን መንገድ የመረጥንበት እንዳልነው ብዙ ጊዜ በዘመቻ የሚተከሉት የዛፍ ተክላ ፕሮግራሞች ትንሽ በታቀደ ሁኔታ የሚሰሩበት ነገር ውስን ስለሆኑ በተመረጡና በተታቀደ ሁኔታ መስራቱ ነው። ይህን ጉዳይ ደግሞ ሁሉም በየደረጃው ግንዛቤ ወስዶ ተስማሚውን ችግኝ ለተስማሚው ቦታ ከባለሙያ ጋር ተመካክሮ የመስራቱ ነገር አልፎ አልፎ ውስንነት ነበር። አሁን ላይ ግን ያንን ችግር ተገንዝቦ ሚኒስትሩም ሌሎቹም አካላት ዛፎች ታቅደው እንዲተከሉ ሰፊ ጥረት እየተደረገ ነው። እኛም እንግዲህ እስካሁን በዛ መልኩ የተሳተፍንባቸው ፕሮግራሞች አሉ። በቀጣይ ግን የሚደረጉት የችግኝ ተከላዎች በአግባቡ ጥቅም ላይ እንዲውሉ ታቅዶ በተወሰነ ቁጥር ሆነው እንዲሰሩ በማድረግ እነዛን ውጤታማ ማድረጉ የተሻለ ነው በሚል ዝርያዎችንም መረጣ ላይ ይሁን እንዲሁ ያተካከሉን ግንዛቤ በመፍጠር በተለያዩ ሚዲያዎችም አሁንም እየተሰራጨ ያለ ፕሮግራሞች ሉ ሰዎች ዛፍን ሲተክሉ እንዲሁ ለመትከል ያህል ሳይሆን ከተክለው ትርጉም ባለው መልኩ ውጤት ቢያመጡ በሚችሉበት ሁኔታ ላይ ተርግን ብንሰራ የሚለውን ያን ፕሮግራም ነው እየሰራ ነው ያለ። ነው ለዛም ነው ቁጥራቸውን መወሰኑ። ከዘመቻ ይልቅ ደግሞ በግለሰቦች ጋር አሰራጭቶ መስራቱ የተሻለ ውጤታማ ነው በሚል ነው። እንደተባለው ችግኞቹን መትከሉ አንድ ነገር ሆኖ መጽደቃቸውን መከታተሉ ተጨማሪ ኃላፊነት የሚጠይቅ ስራ ይሆናል። ስለ ሶስት ቢሊየን ችግኞች መተከል ያነጋገርኳቸው አንድ ኢትዮጵያዊ የደን ባለሙያ ቁጥሩ መበርከቱ ትንሽ የተጋነነ እንደሚመስል ጠቁመው፣ በሙያቸው ሲያሰሉትም አንድ ነጥብ ሁለት ሚሊየን ሄክታር የሚሆን መሬት እንደሚሸፍን የገለጹልኝ። ማብራሪያ በመስጠት የተባበሩንን ከልብ እያመሰገንን ለዛሬ ያልነውን በዚሁ እናብቃ። አድማጮች፣ በምትኖሩባቸው አካባቢዎች የችግኝ ተከላ እንቅስቃሴም ሆነ ከተተከለ በኋላ የሚደረገው ክትትል ምን ይመስል ይሆን? የሀገሪቱን የደን ሀብት ለማጠናከርና የከባቢ አየርን ብክለት ለመቀነስ ከፍተኛ አስተዋጽኦ ለሚያበረክቱት ዛፎች ሊደረግ ይገባል የምትሉትን የስልክ ቁጥሮቻችሁን በኤስኤምኤስ ወይም በፌስቡክ ገጻችን ላይ ከምትልኩት ጋር የፊታችን ሰኞ አጠር ያለ ውይይት ለማካሄድ ተዘጋጅተናል። እንድትሳተፉ እንጋብዛለን። ሸዋየ ለገሰ ነኝ። ሰላም ሁኑ።